አቶ ፍቅረ ማርያም እንደተከታተል ነው። የኬንያ መንግስት ዋና ተቀናቃኝ ቡድን መሪ ራይላ ኦዲንጋ ዛሬም በሰጡት መግለጫ በቅርቡ የተደረገውን ምርጫ ውጤት ፓርቲያቸው እንደማይቀበል አረጋግጠዋል። በፍርድ ቤት ሞግታለሁ ነው መሰለኛ ያሉት። ምን ማለት ነው ይሄ? እንግዲህ ያው እስካሁን እስከ ዛሬው ዕለት ድረስ የናገሩ የነበሩት እንደ አቋም ድርጅት ደረጃ ይዘውት የነበረው ፍርድ ቤት ካሁን በፊት በተደጋጋሚ በ2013ም ስላየ ነው ጠቃሚ ውጤት ስለማይገኝበት ፍርድ ቤት አንሄድም የሚል ነበረ፣ ግን ትናንትና ለስድስት ሰዓታት ከሌሎች ፓርቲ አጋሮቻቸው ጋር ባደረጉት ስብሰባ የዛ ስብሰባ ውጤት መሆኑ ነው እንግዲህ ሀሳባቸውን ቀይረው ወደ ፍርድ ቤት እንሄዳለን ብለዋል። ይህ ማለት እንግዲህ ያው ዓለም አቀፉ ህብረተሰብ በምርጫው ውጤቱ ከተገለጸ ጊዜ ጀምሮ ተቃዋሚዎች ውጤቱን በፍርድ ቤት እንዲሞግቱ ኬንያውያንን በአብዛኛው ፍላጎታቸው ጉዳዩ በፍርድ ቤት እንዲያልቅ መሆኑን የተገነዘቡ ይመስለኛል። በሌላ በኩል ደግሞ የአደባባይ አመፅ መጥራት ደም አፋሳሽ ስለሆነ ውጤት ሊያመጣ ስለማይችል ፍርድ ቤት አማራጭን የመረጡ ይመስለኛል። የስራ ማቆም አድማን ጨምሮ ደጋፊዎቻቸው በመንግስት ወይም አሁን አሸናፊ በተባሉት በኡሁሩ ኬንያታ ላይ እንዲያምፁ ጥሪ አቅርበው ነበር። እሱን አነሱት። ዛሬ ኦዲንጋ አላነሱም አላነሱም። መግለጫው በመሰረቱ አጭር ነው። ኮምፒውተር ጀነሬትድ የሆኑ መሪዎች እንደተመረጡ፣ የመረጃ ጠለፋው የተሳካ እንደነበረ እና ይህንን ለሶስተኛ ጊዜ እንዲያልፍ መፍቀድ ለኬንያም ዲሞክራሲ የሆነ በጠቅላላው ለአፍሪካ ዲሞክራሲ በጣም አደጋ መሆኑን እና መላ አፍሪካውያንም የዲሞክራሲ አጋር የሆኑ መላ አፍሪካውያን ከጎናቸው እንዲቆሙ ጥሪ በማድረግ ነው የደመደሙት፣ እንጂ የስራ ማቆም አድማ ቀጥሉ እንዲያደርጉ የሚል አልገለጹም። በሚመቻቸው ጊዜ ጉዳዩን ወደ ፍርድ ቤት ይዘውት እንደሚሄዱ ነው የገለጹት። ከራይላው ድንጋ ወጣ ያለ ጉዳይ ልጠይቅዎት ነው። የኬንያ መንግስት፣ የሀገር ውስጥ ግብረሰናይ ድርጅቶችን በተለይ ደግሞ ከምርጫው ጋራ የተያያዘ ስራ የሚሰሩ የሰብአዊ መብት ድርጅቶችን ፍቃድ እየቀማ ነው የሚል ዘገባ ደርሶን ነበር። እውነት ነው? ይሄ ትክክል ነው? ሁለት ድርጅቶች አንድ ኬንያ ሰብአዊ መብት ኮሚሽን የሚባልና አንድ አፍሪካ ሴንተር ፎር ኦፕን ጋቨርናንስ የሚባል ድርጅቶች ሁለቱ ተዘግተዋል ወይም ሊዘጉ ውሳኔ የተላልፎባቸው ነበረ በሲቪል ማህበራት ማስተባበሪያ ቦርድ ግን በዛሬው እለት ሁለት ነገሮች ተከናውነዋል። አንደኛ የሀገር ውስጥ ጉዳይ ሚኒስትሩ አካታች የሆነ ኮሚቴ አቋቁመው ሲቪል ማህበራቱ ለመንግስት ህግ ተግዥ ነበሩ ወይስ አልነበሩም የሚለውን እስከማጣራና እስከማረጋገጥ ድረስ ለዘጠና ቀናት ምንም አይነት እርምጃ እንዳይወሰድባቸው አዝዣለሁ ብለዋል። በሌላ በኩል ደግሞ ዛሬ ከሰዓት በኋላ ከፍተኛው ፍርድ ቤት አፍሪካን ኦፕን ጋቨርናንስ ፎር ዲሞክራሲ የተባለ ድርጅት ላይ የፍተሻ ሙከራ ተካሂዶ ነበር። ዛሬ ጠዋት በፖሊስ እና በግብር ሰብሳቢ ድርጅቱ መካከ አማካኝነት ስለዚህ እሱ ህገወጥ ነው ሲል አግዶት በድርጅቱ ላይ የተደረገው የፍተሻ ሙከራ እሱ ከሽፏል። ስለዚህ ድርጅቶቹ አልተዘጉም። ምዝግባቸውን አልተሰረዘም ማለት ይቻላል ቢያንስ በመንግስት ደረጃ ለዘጠና ቀናት ይቀጥላሉ ምንድነው ምክንያቱ ግን መንግስት እነዚህ ሁለቱ የሚሆኑ ሌሎች መንግስታዊ ያልሆኑ ድርጅቶች እንዲዘጉ ለኦዲንጋ ቡድን አዳልታችኋል ነው ስንተረጉመው ፖለቲካዊ ምክንያት አልቀረበም የተሰጠው ምክንያት የታክስ ማጨርበር ነው ሁለተኛ ሕገ ወጥ የሆኑ የባንክ አካውንቶችን በመክፈት ያለ ፈቃድ የውጭ ዜጎችን ቀጥሮ በማሰራት እና በአንዳንድ በገንዘብ አጠቃቀም ይሄ ቀደም ሲል ሊደረግ የሚገባ የነበረ ነው። ከምርጫ በኋላ እንዲህ አይነት እርምጃ መውሰድ የሚሰጠው ትርጉም ምንድነው ነበረ። በፖለቲካ ተንታኞችም ሆነ በድርጅቶቹ እየቀረበ ያለው ዋና ምክንያት ተብሎ የሚገለጸው ፕሬዚዳንታዊ ውጤቱን ባለመቀበል ለፍርድ ቤት ለመሞገት እየተዘጋጁ እንደነበረ ስለደረሱብን ነው የሚል ነው ምክንያት እየቀረበ ያለው ዋናው ክሱ ፖለቲካዊ ምክንያት ያለው ነው። እሱም ደግሞ ከፕሬዝዳንታዊ ውጤቱን ባለመቀበል በፍርድ ቤት ክስ ለመመስረት መዘጋጀታችንን ስላወቁ ነው ባይ ናቸው። በጣም አመሰግናለሁ ፍቅረ ማርያም መኮንን እንደተለመደው ለሰጡኝ አስተያየት።